የባህል መድረክ ይህን መጽሐፍ ሳነብ ፖለቲከኞች እድለኞች ናቸው አልኩ። በተለይ ምርጫ ተቃርቧል። የትኛው ፓርቲ ነው ለመሆኑ የስደተኛ ፖሊሲ ቀርጾ እየተንቀሳቀሰ ያለው? ዜጋ በየቦታው ሲወድቅ ሲረግፍ፣ ህይወቱ እንዳልሆነ ሲሆንበት የሚጠብቀው የሚንከባከበው አለ ወይ? ለእነሱ እጅግ በጣም ጠቃሚ የሚሆን ሀሳብ፣ የተጠናቀቀ የቤት ስራ ምንድን ነው መደረግ ያለበት? ማለት በሽታውን ከነ መድኃኒቱ እንደማስቀመጥ ነው። በቅርቡ ለአንባቢያን የበቃውና 510 ገጾችን የያዘው በአቶ ዮርዳኖስ አልማ ሰፉ የተጻፈው በስደተኞች ጉዳይ ላይ ያተኮረው እላፊ በተሰኘው መጽሐፍ ላይ የዳሰሳ ግምገማ ከተደረገበት መድረክ ላይ የተወሰደን ድምፅ ነበር ያደመጣችሁት። ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በቅርቡ በአቶ ዮርዳኖስ አልማዝ ሰይፉ ገበያ ላይ የዋለው እላፊ የተሰኘው የመጽሐፍ ይዘት የኢትዮጵያውያን ወደ ደቡብ አፍሪካ የስደት ጉዞን፣ ኑሮን፣ ፍዳንና አበሳን የሚተርክ ሲሆን በመጽሐፉ ግምገማ ላይ ከተነሱ ሀሳቦች መካከል እንደዚህ እንዳደመጥነው እውነት የምርጫ ዝግጅት እያደረገች ባለችው ኢትዮጵያ ፖለቲከኞቻችን የስደተኞችን ጉዳይ ፖሊሲን ቀርጸዋልን የሚሰኝ ጥያቄን ይቀስቅሷል። አቶ ዮርዳኖስ አልማዝ ሰይፉ ስደተኞችን በማነጋገር የተጓዘበትን ሀገራትና ኑሯቸውን በማየት ለዓመታት ያደረገውን ጥናት ሰንዶ ለአንባቢያን እንዲህ ሲያቀርብ ለሁለተኛ ጊዜ መሆኑ ነው። አቶ ዮርዳኖስ አሁን ይፋ ባደረገው እላፊ መንገደኛ ቁጥር ሁለት በተሰኘው መጽሐፍ መጓዝ ነፃ ያወጣል ሲል ይጠቅሳል። ምን ማለቱ ይሆን? መጓዝ ነፃ ያወጣል የሚለው ከስደተኞች አንጻር አይደለም። መጓዝ ማለት ከአንድ ቦታ፣ ከአንድ ባህል፣ ከአንድ የማህበራዊ ማዕቀፍ፣ የፖለቲካና የኢኮኖሚ ማዕቀፍ ወደ ሌላ የማህበራዊ፣ የባህል፣ ፖለቲካ ማዕቀፍ አንድ ሰው ሲጓዝ ወይም ስትጓዝ የእሷን የእሱን ነባራዊ ሁኔታ የሚያዩበት መነፅር፣ አድማሳቸው ይሰፋል ማለት ነው። ለምሳሌ አንድ ኢትዮጵያዊ ከትግራይ ተነስቶ አማራ ክልል ሲሄድ፣ ከአማራ ተነስቶ ኦሮሚያ ክልል ሲሄድ፣ ከኦሮሚያ ክልል ተነስቶ በደቡብ እንዲሁም የተለያዩ የኢትዮጵያ ክልሎች ሲሄድ፣ በምሽት ሲሄድ፣ በንባብና በሚዲያ በተለያዩ ሚዲያዎች በንባብና በዋሪ ነገር ላይ የሰማቸው መረጃዎች እና መሬት ላይ ያለው ሀብ አንድ ላይሆነም። ስለዚህ ፖለቲካውን ኢኮኖሚ ባሉ ፕሮፓጋንዳውን በመጎፍ ዓለምን በማወቅ ያለውን ነባራዊ ሁኔታ በመረዳት የተሻለ ግንዛቤ ና የተሻለ አረዳ ይኖረዋል ይኖራታል ለማለት ነው። ሰፊ አድማስ እንዲኖረን እና የተሻለ አመለካከት እንዲኖረን እያደረገ ቀስ በቀስ ከአለብን ጠባብነት ከአለብን ደረኝነት ከአለብን ብርተኝነት እየፈታ ነፃ ያደርገናል፣ ነፃ ያወጣናል የሚል አመለካከት ያደ ሌላውን መጓዝ የሀሳብ መጓዝ ነው። ለምሳሌ አንደኛው ጥሩ ነገር መማር ጥሩ ነው ይባላል። ለምሳሌ በአንድ ፊልድ፣ በአንድ ሙያ ትምህርት መማር ጥሩ ነው። ለምሳሌ ኢንጂነሪንግ መማር ጥሩ ነው፣ ኢኮኖሚክስ መማር ጥሩ ነው፣ ሶሻል ሳይንስ መማር ጥሩ ነው። ምን ደግሞ የሀሳብ አድማሳችንን በዛ ብቻ ነገር ላይ የምናጠቅር ከሆነ በዛ ሀሳብና በዛ መመፅር ብቻ ይለጉመናል። ከሀሳብ አድማሳችን ከአንደኛው የሚያ አድማስ ወደ ሌላ የሚያ አድማስ መጓዝ የሚችል በባህል፣ በኢኮኖሚ በተለያዩ የሚያ ዘርፎች ተቀስድዶ ያዘውን ወይም ተዘጉሞ የነበረበትን ማዕቀፍ በርቅሶ ለመውጣትና የተሻለ ሰው ለማድረግ እድል ይፈጥራል። ስለዚህ መጓዝ በእግር ብቻ ሳይሆን በማንበብም በምናብም እላፊ መንገደኛ ቁጥር ሁለት የተባለው በተለይ ወደ ደቡብ አፍሪቃ የሚሰደዱ የኢትዮጵያውያንን ጉዳይ የሚተርከው ሁለተኛ ክፍል መጽሐፍ ውስጥ ከተነሱት ጉልህ ነጥቦች መካከል ኢትዮጵያውያኑ ጉዞ ለመጀመር ከአገር ቤት ገንዘብ እንዴት እንደሚያገኙ፣ እንዴት እንደሚበደሩ በኋላም የብድር አከፋፈል ዘዴያቸውን ሁሉ ያስቃኛል። አቶ ዮርዳኖስ ከነገሩ ነጥቦች መካከልም የደቡብ አፍሪካ የስልጣን እርክል ላይ የሚገኙ ፖለቲከኞች እና የፖለቲካ ነጋዴዎች ስደተኞችን እንደማስቀየሻ እየተጠቀሙ ሀገሪቷ ያለባት በርካታ ዘርፈ ብዙ የውስጥ ችግር ስደተኞችን እንደ ተወቃሽ እና እንደ ማላከፊያ የተጠቀሙ ስለሆነ የተለያዩ ሚዲያዎች እና በደቡብ አፍሪካ የሚገኙ ፖለቲከኞች እንዲ አይነቱን ትርክት እያስፋፉት ሄደዋል። በጊዜ ሂደት ስለዚህ ሀገሪቷ ባለባት የወንጀል ችግር ስደተኞች ተጠያቂ ናቸው። ሀገሪቷ ባለባት የሥርዓትን ችግር ስደተኞች ናቸው ተጠያቂ። ሀገሪቷ ባለባት የማህበራዊና ኢኮኖሚያዊ መስረተ ልማት አለመሳካት ስደተኞች ናቸው ተጠያቂ የሚሉ ትርክቶች እየተስፋፉ ነው። እነዚህ ትርክቶች በሶሻል ሚዲያና በመደበኛ ሚዲያ ሲተላለፉ ስደተኞችን ችግር ፈጣሪ አድርገው ይፈጥራሉ። ነባራዊ ሁኔታ ግን ስደተኞች በሀገሪቱ ኢኮኖሚ በጥሩ መልኩ በኢኮኖሚ ሆነ በስርዓቱ ሚኒስትር መልኩ አሁን ታብሎ አስተዋጽኦ እንዳላቸው ነው የሚያሳየው። በወንጀል ድርጊት ቢሆን በተወሰን መልኩ ከሚሳተፍ በቃር አብዛኞቹ የወንጀል ድርጊት ተጠቂዎች እንጂ የወንጀሉ ፈጻሚዎች እንዳልሆኑ የደቡብ አፍሪካ መረጃዎች ያሳያሉ። ግን ምንድን ነው ብዙ ጊዜ ፖለቲካን የሚመጣው መታወን ድርጊት ነው እና

ሰዎችና ፖለቲካ ትርክቶች ነገር ሲደመር ደግሞ ያለው ነባራዊ ሁኔታ እንዴት እንዳበላሸውና ና የስደተኞችን ስቃይ እንዴት እየጨመረ የሚያሳይ ጥናት ወረቀት ነው የዚህ መጽሐፍ ውስጥ የተጠቀሰው ማለት ነው። ሌላኛው ዝም ብሎ ችግሮችን መጥቀስ ብቻ ሳይሆን ችግሮች ካሉ እነዚህ ለውጦች ካሉ እነዚህ እንዲህ አይነት ነገሮች የተከናወኑ ከሆነ የኢትዮጵያ መንግስት የኢትዮጵያ ኢንባሲ ደቡብ አፍሪካና እዚህ ያለ ምን ማድረግ አለበት? ስደተኞች ኢትዮጵያ ያሉ ስደተኞች ቤተሰቦች ስደተኞችን ወደ ደቡብ አፍሪካ ከመላካቸው በፊት ምን ማድረግ አለባቸው? የመፍትሄዎችን የሚያቀርብ ምዕራፍ አለ መጽሐፍ። ይህንን መጽሐፍ ያነበበና መጽሐፉን የገመገመ ሐያሲ መጽሐፉ የስደተኞችን ፖሊሲ ለመቅረጽ እጅግ ጥሩ ግብዓት መሆኑን በመግለጽ ፖለቲከኞቻችን ስለ ስደተኞች ጉዳይ ፖሊሲ ቀርጸዋልን ሲል ይጠይቃል። በዚህ ጉዳይ ላይ ደራሲ ዮርዳኖስ አልማዝ ሰይፉ አዎ። እንግዲህ አሁን ስደት ዘርፈ ብዙ ነው። አሁን የሚያቀናውት በሳዘር ኑሮት የሚባለው የደቡብ መንገድ የሚባለው የሚያቀናውን ከደቡብ መንገዶች ወደ ምዕራብ ሀገራት የሚደረግ አለ። በሌላ በኩል ለምሳሌ ወደ ጣሊያን የሚደረግ አለ። በግልጽ በኩል ወደ እስራኤል የሚደረግ የስደት መንገድ አለ። በየመን እና በየመን በኩል ወደ ሳውዲ አረቢያ የሚደረግ መንገድ አለ። ይሄ እንግዲህ በኬንያ፣ በታንዛኒያ፣ በማላዊ፣ በሞዛምቢክ ወደ ስደት ሁለቱም ሀገራት ያቆራረጠው ወደ ወፊት አንዳንዱን በአንድ ቅኖስ ደረጃዎች ርገ ሞዛምቢክ እና ደርባን የሚገባ የስደት መስመር ነው ወይም የስደት መንገድ ነው። በዚህ ላይ ተመስርች ለፖሊሲ አርቃቂዎች ምክረ ሀሳቦችን አቅርባለን። እነዚህ ምክረ ሀሳቦች እንደ መነሻ ያገለግላሉ። በእነዚህ መነሻ ሀሳቦች ላይ ተመስርተው በሰሜን በኩል ያለውን ነገር ያጠኙ ሰዎች አሉ። በምስራቅ በኩል ያለው መንገድ ያጠኑ ሰዎች አሉ። በግብፅ አድርገው ወደ እስራኤል በኩል ያለው መንገድ ያጠኑ ሰዎች አሉ። እነዛ ጥናቶች እዚህ መጽሐፍ ላይ ጭምሩ ኢትዮጵያ ካለባት ዘርፈ ብዙ የፊትገቱ ችግር አንጻር በፖሊሲ አርቃቂዎች እውነት በእውነት እንደ አንድ ግብዓት ያገለግላል። ይህ ማለት ግን ሌሎች ፖሊስ ደረጃ የተያዙ እቅዶች፣ ረቂቅ አዋጆች ወይ ሰመዶች ልን ማለት አይደለም። ደራሲ ዮርዳኖስ አልማስ ስደተኞችን በተመለከተ በምርምርና ጥናት ላይ ተመርኮዞ የተለያዩ መጣጥፎችን በመጽሐፍ መልክ ጠርዞ ሲያቀርብ ተነባቢነቱን ለማላቅ በብሂሎች በህዝብ ተረትና ምሳሌያዊ አነጋገር እንዲሁም በግጥሞች ማዋዛቱን ሀያሲያኑ አድንቀዋል። ለምሳሌ ያህል

እንደፈለጉ ሲያደርጉት የተሰማው ስሜት ከውስጡ አልወጣም። ይህ እንግዲህ አንዱ የትንንሽ ሁነቶች እንዴት ትልቅ ተጽዕኖ እንደሚያሳረፍ የሚያሳይ አንድ ገጠመኝ ነው። ሌሎች አሉ። ለምሳሌ የቃረ ከፋፍሎ ሲሄዱ ውሃ የሚደፈባቸው አሉ። ማለት ግን ሁሉም በበፍቻን መጥፋት ማለት አይደለም። ከንከባከ ዛ ለግተው ውሃ ተክተው እንዲታተቡ አርገው የሚለቷቸው አሉ። ግን አልፎ አልፎ እነዚህ አይነት ገጠመኞች እንግዲህ አውሮፓም አሜሪካም በሌሎች የዓለም ክፍሎች አሉ። ስደተኞች በእለት ተለት ኑሯቸው የሚገጥሟቸው ግን አውጥተው ና የሚያገዛቸው ገጠመኞቻቸው ና በተለይ ደግሞ ደራሲውን ማለትም አንተነ ካስቆጨህ ነገሮች አንዱ የሟቾች ጉዳይ በቁጥር ብቻ ተነግሮ መታለፉ መሆኑን አሳይተሃል። እንግዲህ እነት በተለያዩ ጊዜ ለምሳሌ የታንዛኒያ ላይ ልያ ላይ ሰው ስመት ሰላሳ ኢትዮጵያውያን መች ይባላል ወይም ደግሞ ሶስት ወር ያህል ሁለት አመት ያልካሰሩ ይባላል። በአካባቢ ሰላሳ ኢትዮጵያዊ ና ሶስት ወር ጠጠቅ ነው። ይህ ሰላሳ ሰው ስመት አንድ ሰውዬ የትንቤት ሆኖ ሞተት እንግዲህ አይን ነገር ሰውን የሚያክል ክቡር ፍጡር በቁጥር በዚህ ነው ማቅረብ ሰውን ማሳነስና የስደትን ችግር ማቅለል ነው የሚሆነው። ስለዚህ ይህ መጽሐፍ የሚያደርገው ያን ሰው እስር ሶስት ወር ሲቆይ እንዴት እንዴት እንዴት እንደሚሰቃይ እንዴት እንዴት አይነት መስመት አካባቢ አቀራዊ ጉዳት እንደሚደርስበት አንድ ሰው ሲሆ እንዴት እንዴት እንደሚሞት እንደሚቀበር፣ ጫካ ውስጥ አሞራ እንዴት እንደሚበላው የአንድ ሰውን ዘርፈ ብዙ በመንገድ እና የኑሮ ሁኔታ ለማሳየት አንድ ሰው ብዙ እንደሆነ አንድ ሰው ትልቅ እንደሆነ አንድ ሰው ሞተ ማለት አንድ ኢትዮጵያዊ ታሰረና ከገደ ማለት ትልቅ ጉዳይ እንደሆነ ያሳያል። ይሄን ነ ሌሎች ሪፖርቶች የሚያሳዩት በዜና ሲዘገብ የሚንተነ ስልሳ ኢትዮጵያውያን ታንዛኒያ ጫካ ውስጥ በኮንቴነር ጣፍ ሰነ ሞቱ ይላል

አይነገርም። እነዚህም እንትንንሽ የሚመስሉ ጉዳዮች አብራርቶ ያቀርባል። ሁለተኛ ሀሳብሽ ምን ነበር አለ። ከውጭ ወደ ሀገር ቤት የሚላክ ገንዘብና አጠቃቀሙን በተመለከተ አጠቃቀሙ ላይ እንግዲህ ከውጭ ኢትዮጵያ በእርዳታ ከምታገኙ ገንዘብ ይልቅ በስደተኞች የሚላከው ተቆራጭ እንደሚገል የብሔራዊ ባንክ ዳታ ያሳያል። እንግዲህ የአረብ ሀገርን፣ የአሜሪካን፣ አረባ የአፍሪካ ሬልጆች እነሱ ውስጥ የተደላደለ ኑሮ ሳይኖሩ እዚህ ላሉ ቤተሰቦቻቸው ብር ይገባለ ብዙን በሚተሰል ያንን ገንዘብ ለምንድን ነው የሚጠቀምበት የሚለው ነገር በጣም መቀናት በጣም መነገር ያለበት ጉዳይ ይመስለኛል። አንዳንዱ በበረዶ ተሰቃይቶ በበረዶ መከራውን በልቶ የሚላክለትን ብር እዚህ እስኪ በበረዶ ይጠጣበታል። ስራውን ትቶ ከውጭ የሚላክለት ብቻ የተጠቀመ የሚኖር

መረጃ ነው የሚሰጡት። መጽሐፉ ደራሲው አቶ ዮርዳኖስ አልማዝ ሳይፉ ስለ መጽሐፉ በረጅሙ ቢተርክልኝም ለባህል መድረክ የተመደበልኝ ጊዜ ተጠናቀቀና እዚህ ላይ የዛሬውን ዝግጅት ልቋጭ። እላፊ መጽሐፍ ለአንባቢ ይፋ ከሆነ አንድ ወር ባልሞላ ጊዜ ውስጥ ለሁለተኛ እትም በቅቷል። ደራሲውን ለቃለ ምልልሱ እያመሰገንኩ የዕለቱን ዝግጅቴን አጠናቀቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።